ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰኞ ጥር 10 2013 ዓ ም ከተራ በዓል በኢትዮጵያና ከኢትዮጵያ ውጭም ኢትዮጵያውያን የእምነቱ ተከታዮች ባሉባቸው ቦታዎች በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ። በዚህ በዩናይት ስቴትስም ዛሬ ዕለቱ የጥቁር ሕዝብ ነፃነት ታጋዩ ማርቲን ሉተር ኪንግ ጁኒየር ብሔራዊ መታሰቢያ ቀን ነው። በልዩ ልዩ መንገዶች በመታሰብ ላይም ይገኛል። ሰሞንኛው የኢትዮጵያና የሱዳን ድንበር ግጭት በቀናት እድሜ አርባ ስድስተኛው ዩናይት ስቴትስ ፕሬዚዳንት የሚሆኑት የተመራጩ ፕሬዚዳንት ጆ ባይደን የነገ በስቲያ አረቡ በዓለ ሲመት ስነ ስርዓትና በዋሽንግተን ዲሲና አካባቢው በመካሄድ ላይ ያለው ጥብቅ የጸጥታ ጥበቃ እንዲሁም በወቅታዊ ርዕሰ ጉዳዮች ዙሪያ የተጠናከሩ ዘገባዎችና ቅንብሮች ይዘናል። ጤና ስጥልኝ፣ እንደምናመሻችሁ፣ ክብራትና ክብራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከእለቱ ዋና አዘጋጅ ሰለሞን አባትና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ናስትልኝ። እንደምናመሻቸው አድማጮች፣ ዜናዎችን የማሰማችው ቆንጅታየ ነኝ። የትህትና ገመድ የመጨረሻዋ ቋጠሮ ብርቱ ክንድ ናት ሲሉ የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተሰነዘረች ሳታደቅ አትመለስም ብለዋል። ድንበር ለሚጋፉ የሰላምን እጅ መዘርጋት፣ ለሚፎክሩ የፍቅርን ልብ ማሳየት፣ ለሚወሩ የዲፕሎማሲን መንገድ መምረጥ አቅም ከማጣት የሚመጣ አይደለም ብለዋል። ስም የጠቀሱት ሀገር ግን የለም። ጠቅላይ ሚኒስትር አብይ አህመድ የጥምቀትን በዓል አስመልክተው ያስተላለፉትን መልእክት የተመለከተው እስክንድር ፍሬው ከአዲስ አበባ ተከታዩን አስተላልፈዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሃይማኖታዊ በዓላትን አስመልክተው የሚያስተላልፏቸው መልእክቶች ወቅታዊ የፖለቲካ ጉዳዮችም የሚዳሰሱባቸው ናቸው። የጥምቀትን በዓል አስመልክተው ያስተላለፉትም ይኸው ተንጸባርቆበታል። መንግስታቸውና አገራቸው ታጋሾች እንጂ ደካማ አለመሆናቸውን የጠቀሱበት የዛሬው የመልእክታቸው ክፍል አንዱ ነው። ተው ማለት እንታረቅ እንስማማ ማለት፣ እንነጋገር እንወያይ ማለት ጦርነትና ግጭት ጠብና ጥላቻ አያስፈልገንም ብሎ መለመን አቅም ማጣት አይደለም ሲሉን ያብራሩት ድንበር ለሚጋፉ የሰላምን እጅ መዘርጋት፣ ለሚፎክሩ የፍቅርን ልብ ማሳየት፣ ለሚወሩ የዲፕሎማሲን መንገድ መምረጥ አቅም ከማጣት የሚመጣ አይደለም ብለዋል ጠቅላይ ሚኒስትሩ። የትሕትና ገመድ የመጨረሻው አቋጠሮ ብርቱ ክንድ ናት፣ ከተሰነዘረች ሳታደቃ አትመለስም ያሉትም በዚህ ሀሳባቸው ማጠቃለያ ነው፣ የኢትዮጵያው ጠቅላይ ሚኒስትር። በዚህ ሐሳብ ውስጥ በስም የጠቀሱት አገር የለም። የሰሞኑን የድንበር ውዝግብ ከግምት ያስገቡ ግን መልእክቱ ሱዳንን የተመለከተ እንደሆነ ገምተዋል። የኢትዮጵያ መንግስት ከሱዳን ጋር ያለውን የድንበር ውዝግብ በሰላማዊ መንገድ ለመፍታት በከፍተኛ ትዕግስት እየተንቀሳቀሰ መሆኑን ሲገልጽ ቆይቷል። ሰሞኑን የአሜሪካ ድምፅ ያነጋገራቸው የጦር ኃይሎች ጠቅላይ ኤታ ማጆር ሹም ጀኔራል ብርሃኑ ጁላም ሰከን የማለትን አስፈላጊነት ጠቅሰዋል። መሬታችንም የትም አይሄድም ብለዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የጥምቀት መልእክታቸው በኢትዮጵያ እየተካሄደ ባለው ለውጥ ላይ ተጋረጡ ያሏቸውን እንቅፋቶችም አብራርተዋል። እንቅፋቶቹ የተቀመጡትም እሳቸው ጠላት ሲሉ በገለጹት ኃይል መሆኑን ያመለከቱት ጠላት በሕዝቡ ውስጥ የቀበረው የዘራውና የበተነው ብዙ መቅሰፍት አለ በማለት ነው ያብራሩት። አንዳንዱን መዋቅሪያ አድርጎታል። አንዳንዱን የህግ ቅርጽ ሰጥቶታል። ለአንዳንዱ ስርዓት ሰርቶለታል። ሌላውን በትምህርት ስርዓት ውስጥ አካቶታል ብለዋል። ለአንዳንዱ በዓል ሰይሞለታል። ለሌላው ሚዲያ አዘጋጅቶለታል። ለአንዳንዱ ተቋም አቁሞለታል። በማለትም አክለዋል። አንዳንዱ የሕዝብ ትርክት ሆኗል። ሌላው በዘፈን ውስጥ ገብቷል። ሌላውም የፓርቲ ፕሮግራም ሆኗል በማለት የገለጹት ጠቅላይ ሚኒስትሩ ይህን ሁሉ ዱካ በዱካ እየተከተልን የእዳ ደብዳቤውን መደምሰስ ይጠበቅብናል ብለዋል። የጥምቀት በዓል በመላው የኦርቶዶክስ ክርስትና እምነት ተከታዮች ዘንድ በነገው ዕለት ይከበራል። በዋዜማው የሚውለው የከተራ በዓል ደግሞ ዛሬ በመላው ኢትዮጵያ ተከብሯል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። ከሰባ በላይ ሲቪሎች በተገደሉበት በኮንሶና በአካባቢው በደረሰው ጥቃትና ግጭት እጃቸው አለበት የተባሉ ከሶስት መቶ በላይ ሰዎች መታሰራቸውን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናገሩ። ብዝሃነታችንን ተጠቅመው ብሔርን ከብሔር በማጋጨት የግልና የቡድን ፍላጎታቸውን ለማሳካት በክልልና ከክልሉ ውጭ ሆነው የሚያሴሩብንን ዝም አንላቸውም ሲሉ ርዕሰ መስተዳድሩ አክለው አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አስተላልፏል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እንዳሉት ሰው በመግደልና ንብረት በማውደም ወንጀል የተሳተፉ ተጠርጣሪዎች ተይዘዋል። በኮንሶ አካባቢ ብቻ ከሶስት መቶ በላይ ሰዎች በህግ ቁጥጥር ስር እንዲውሉ ተደርጓል። ጥቂት ሰዎች አካባቢውን በሙሉ ለመረበሽ አሲረው እየሰሩ ነው ያሉት ህዝቡ ነቅቶ እነዚህ ጸረ ሰላም ኃይሎች ህዝቡን እርስ በእርሱ የሚያጋጩ ኃይሎች እረፉ ማለት ካልጀመረ የቱንም ያህል ሰራዊት ብናሰማራ የቱንም ያህል የአመራር ቡድን ቢሰማራ ዘላቂ ሰላም ማረጋገጥ አይቻልም። ስለዚህ ለህዝባችን አሁንም ጥሪ የምናደርገው ማናቸውም ጥያቄዎች ካሉ ህገ መንግስቱ በሚፈቅደው መሰረት ለመስተናገድ ዝግጁ ናቸው። በሁሉም አካባቢዎቻችን ጥያቄዎች አሉ። በክልሉ ያለውን የብሔር ብሔረሰቦችና ህዝቦችን ብዝሃነትና ልዩነት በመጠቀም በክልሉ ሰላም እንዳይኖር በማድረግ የግልም ሆነ የቡድን የፖለቲካ ጥቅም ለማስከበር የሚያሴሩ ቡድኖች መኖራቸውን ተናግረው አንታገሳቸውም ብሏል። አብሮነታችን አጠናክረን ተባብረን ተደጋግፈን እንድንኖር እንፈልጋለን። ከዚህ ወጣ ባለ መንገድ ደግሞ ግጭት በመፍጠር ብዝሃነታችን ተጠቅመው ህዝቦቻችን ለማጋጨት ሴራ የጥፋት ኃይሎች ተልእኮ ተቀብለው በአካባቢው ትርምስ ለሚፈጥሩ ሰዎች ቦታ የለንም። እስከ መጨረሻ እንፋለማቸዋለን። ይህንን ነው እያደረግን ያለ ነው። የግጭቱ መንስኤ ከአስተዳደራዊ መዋቅር ጥያቄ ጋር የተያያዘ ሲሆን የክልሉ መንግስት የህዝብ ጥያቄዎችን የሚመልሰው ህግን መሰረት በማድረግ መሆኑን ተናግሯል። በደቡብ ክልል ምክር ቤት አባልና የኮንሶ ህዝብ ተወካይ የሆኑት አቶ ያየ ጉዲሳ ጉዳዩ በመንግስት በቂ ትኩረት አላገኘም በማለት በክልሉ የሚገኙ ስራ አስፈጻሚዎች ላይ ወቀስ አቅርበዋል። ከ1012 በላይ አባወራና የማወራ ተፈናቅሎ ሜዳ ላይ እኮ ነው እየተንከራተተ ያለው። እኔ ለዚህ ነው የአስፈጻሚ እጅ አለበት። ሰገን ፈርሷል። ኮንሶ ዞን ሲያገኝ ሌሎች ልዩ ወረዳዎች አግኝተዋል። ነገር ግን አሁንም በቀድሞ ሰገን ዞን አካባቢ ህዝቦች ዞን ማሄትም አሁንም እየተጻጻፉ ነው ያሉት ለዚህ ነው የቀጠናው ትርምስ እንደሆነ የክልል አመራር እጅ ያለበት። ስለዚህ ባካችሁ ባካችሁ አስቆሙ፣ ህዝብ እያለቀ ነው። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ግን ይህንን አይቀበሉትም። በኮንሶና አካባቢ ባለው ጥቃትና ግጭት በአጠቃላይ ሰባ አራት ሰዎች ተገድለዋል ተብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሀዋሳሙ ዮናታንን ለዘገባው አመሰግናለሁ። የዩጋንዳ መንግስት ኃይሎች የፓርቲያችንን ዋና ጽህፈት ቤት በዛሬው ዕለት ወረውብናል ሲሉ የዋናው ተቃዋሚ ፓርቲ ቃል አቀባይ ተናገሩ። ይህ የሆነው ትናንት የፓርቲው መሪ በፕሬዝደንታዊ ምርጫው ተሸንፈሃል የተባልኩበትን ውጤት እሟገታለሁ ሲሉ መዛታቸውን ተከትሎ ነው። የብሔራዊ አንድነት ፓርቲውን ከአምፓላ ከተማ ዳርቻ የሚገኘውን ጽህፈት ቤት የከበቡት ፖሊሶች ማንም እንዳይገባ እየከለከሉ ናቸው፣ ሲሉ ቃል አቀባዩ ጆወል ሲኒዮኒ ተናግረዋል። የፖሊስ ቃል አቀባዩም ለሮይተርስ በሰጡት ቃል ጽሕፈት ቤቱን አጥረናል ብለዋል። ወታደሮች ገብተዋል ግን አላሉ። የዩጋንዳው ምርጫ ፕሬዚደንት ዮወሪ ሙሴቪኒ የፊት ድምፃዊ በኋላ የፓርላማ አባል የሆኑትን ሮበርት ኪያጉላኒን በመድረክ ስማቸው ቦቢ ዋይንን አሸንፈዋል ብሎ ቅዳሜ ዕለት የምርጫ ኮሚሽኑ ካወጀ ወዲህ ውጥረቱ እየተባባሰ መጥቷል። የዩናይትድ ስቴትስ የጦር ሰራዊት ከሶማሊያ ወታደሮቹን የማስወጣት እንቅስቃሴውን ማጠናቀቁን አስታወቀ። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አፍሪኮም ቃል አቀባይ ኮሎኔል ክሪስቶፈር ካርንስ ቪኦኤ የሶማልኛ ክፍል በሰጡት ቃል ወታደሮቹን በአውሮፓውያን አቆጣጠር እስከ ጥር ወር አጋማሽ ድረስ በሙሉ አውጥተን እንድናጠናቅቅ በታሳስ ወር ፕሬዚደንታዊ መመሪያ ተሰጥቶን ነበር። ከዚያ አስቀድመን ወታደሮቹን አውጥተናል ወደ ሌሎች አካባቢዎች አዛውረናቸዋል ሲሉ አረጋግጠዋል። ስድስት መቶ ሀምሳ እስከ ስምንት መቶ የሚደርሱት የዩናይትድ ስቴትስ የጦር ኃይል አባላት ለሶማሊያ የጦር ሰራዊት ድጋፍ ሲሰጡና ዳናብ ወይም መብረቁ የተባለ ልዩ ኃይል ብርጌድ በማሰልጠን ረገድ ሲረዱ የቆዩ ናቸው። ት ወታደሮች ሶማሊያ ውስጥ ይቆያሉ ብለዋል። የአፍሪኮም ቃል አቀባዩ ደም ብሎ የዩናይትድ ስቴትስ ወታደራዊ ባለስልጣናት አብዛኞቹ ወታደሮች እዚያው በቀጠናው ወዳሉ ካምፖች ይዛወራሉ ሲሉ አስታውቀው ነበር። የአፍሪኮም ቃል አቀባዩ ካንስ ግን እንቅስቃሴው እየቀጠለ በመሆኑ ዝርዝር ውስጥ ገብተው ለማብራራት ፈቃደኛ አልሆኑም። በአንድ በኩል የአልሸባብ ቡድን ላይ ጫናውን እያበረታንበት ከጊዜ ገደባችን በሁለት ቀን ቀደም ብለን ጦራችንን አውጥተን አጠናቀናል ሲሉ አስከትለው ተናግረዋል። ቃል አቀባዩ ባሳለፍነው ሳምንት ረቡዕ ወታደሮቹን የማስወጣቱ እንቅስቃሴ በተጠናቀቀበት ዕለት አፍሪኮም አልሸባብ ላይ በዚህ በአዲሱ 2021 አመተ ምህረት ሶስተኛው የሆነውን የአየር ጥቃት ማካሄዱንም ገልጸዋል። በክፍለ ግዛት ቡሉዋ ላይ አካባቢ በተወሰደው የአየር ጥቃት አንድ የአልሸባብ አባል መገደሉን አፍሪካውም አስታውቋል። ትናንት እሑድ ጽንፈኛ ታጣቂው አልሸባብ ከሞቃዲሾ 50 ኪሎ ሜትር ርቀት ላይ አንድ የክፍለ ግዛት አስተዳዳሪ እና ወታደራዊ መኮንኖችን አጅበው ይጓዙ የነበሩ ወታደሮች ላይ ጥቃት አድርሰው ብዙዎች መቁሰላቸውን አንድ የሶማሊያ የጸጥታ ባለስልጣን አመልክተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ አዲስ ተመራጩ ፕሬዚደንት ጆ ባይደን ተነገ ወዲያ ረቡዕ ለሚከናወነው በዓለ ሲመታቸው እየተዘጋጁ ናቸው። የፌዴራሉ ምርመራ ቢሮ ኤፍቢአይ በውስጥ አካላት ጥቃት ሊሰነዘር ይችላል ከሚለው ስጋት አኳያ በዋሽንግተን ለሚከናወነው የቃለ መሀላ በዓል ጥበቃ ላይ የተመደቡትን ሀያ አምስት ሺህ የብሔራዊ ዘብ አባላት የደህንነት ፍተሻ ወይም ምርመራ እያካሄደባቸው ነው። በመከላከያ ሚኒስቴር የጦር ሰራዊቱ ዘርፍ ዋናው ባለስልጣን ራያን መካርቲ ለአሶሲየትድ ፕሬስ በሰጡት ቃል እሳቸውም ሆኑ ሌሎች አመራሮች የጥቃት አደጋ እንዳለ ያገኙት ምንም አይነት ማስረጃ እንደሌለ ገልጸዋል። በብሔራዊ ዘብ አባላት ላይ በተያዘው የደህንነት ማጣራት ሂደት አንድም ችግር እስካሁን አልተገኘም ነው ያሉት። የፍተሻ ሂደቱን ቀጥለን በእያንዳንዱ ለበዓለ ሲመቱ የተመደበ አባል ላይ ሁለተኛም ሶስተኛም ክትትል እናደርጋለን ሲሉ አመልክተዋል። በበዓለ ሲመቱ ዕለት መሳሪያ የያዙ ተሳታፊዎች የሚሰባሰቡበት ሰልፍ እያዘጋጁ ያሉ ወገኖች እንዳሉም ከደህንነት ምንጮች የተገኙ መረጃዎች ያመለክታሉ ሲሉም አክለው አስታውቀዋል። የደህንነት ስጋቱ ከፍተኛ ቢሆንም ጆ ባይደን የባለ ሲመታቸውን ስነ ስርዓት በተለመደው ስፍራ ለማከናወን ነው ያቀዱት። የጆ ባይደን አስተዳደር የኮሚኒኬሽንስ ሹሟ ኤቢሲ ቴሌቪዥን በሰጡት ቃል እንደ እቅዳችንና እንደምንጠብቀው ረቡዕ ዕለት ተመራጩ ፕሬዚደንት በካፒቶል በምዕራባዊው በኩል ደጅ ላይ በቤተሰባቸው ታጅበው እጃቸውን መጽሐፍ ቅዱሱ ላይ አሳርፈው ቃለ መሃላቸውን ይፈጽማሉ ብለዋል። ዩናይትድ ስቴትስ የደህንነት አገልግሎት ለዚህ በዓለ ሲመት በደህና መከናወን ከአጋሮቹ ጋር ሆኖ ከአንድ ዓመት በላይ የሰራበት በመሆኑ ሙሉ እምነት አለን ሲሉ ኬት ቤደንፊልድ አክለው ተናግረዋል። ተሰናባቹ ፕሬዚደንት ዶናልድ ትራምፕ በበኩላቸው ረቡዕ ዕለት አዲስ አስተዳደር ይሰየማል ብለው ቢናገሩም በምርጫው መሸነፋቸውን አምነው ለመቀበልም ሆነ ጆ ባይደንን እንኳን ደስ ያለው ለማለት ግን ፈቃደኛ አልሆኑም። በዩናይትድ ስቴትስ ሰላማዊ የስልጣን ሽግግርን ለማንጸባረቅ ላለፉት አንድ መቶ ስልሳ ዓመታት የሚሰናበተው ፕሬዚደንት በአዲስ ተመራጩ ፕሬዚደንት በዓለ ሲመት ላይ የሚገኝበትን ልማድ ቸል ብለው በረቡዕ ሥነ ሥርዓቱ ላይ አልገኝም ነው ያሉት። ትራምፕ ምክትል ፕሬዚደንቱ ማይክ ፔንስ ግን ይገኛሉ። ትራምፕ ረቡዕ ጠዋት በቀይ ምንጣፍ በታጀበ ሥነ ሥርዓት ኤርፎርስ ዋን አውሮፕላን ላይ ተሳፍረው ፍሎሪዳ፣ አትላንቲክ ውቅያኖስ ዳርቻ ወደሚገኘው ማረፊያቸው ሊሄዱ አቅደዋል። ይህ እቅዳቸው ነቀፍ አስከትሎባቸዋል። አምስት ዲሞክራት የተወካዮች ምክር ቤት አባላት ቅዳሜ ዕለት ለተጠባባቂ የመከላከያ ሚኒስትሩ ክሪስቶፈር ሚለር እና ለጦር ኃይሎች ኤታማዦር ሹሙ ማርክ ሚሊ በላኩት ደብዳቤ ስነ ስርዓት ውጪ ለሆነ ስንብት ሚኒስቴሩ ምንም አይነት ወጪ ማውጣት የለበትም ሲሉ አሳስበዋል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። በኮቪድ-19 ዜናዎች የኮቪድ-19 ክትባት በተሻለ ፍትሐዊነት የማዳረስ ጥረት እንዲደረግ ባለጸጎቹ ሀገሮችም ክትባቶቹን ለድሆች ሀገሮች ማካፈል እንደሚገባቸው የዓለም የጤና ድርጅት ዋና ስራ አስኪያጅ አሳሰቡ። ደብልዩኤችኦ ዋና ዲሬክተር ቴድሮስ አድሃኖም ዛሬ ለድርጅቱ ስራ አስፈጻሚ ቦርድ ስብሰባ ባሰሙት ንግግር በድሆች ሀገሮች ያሉ የጤና ሰራተኞችና በእድሜ የገፉ ሰዎች ሳይከተቡ ባለጸጎቹ ሀገሮች በተሻለ ጤናና በእድሜም ያልገፉ ዜጎች መከተባቸው ትክክል አይደለም ብለዋል። ቴድሮስ አድሃኖም ቢያንስ በ49 ከፍ ያለ ገቢ ያላቸው ሀገሮች እስካሁን 39 ዘጠኝ ሚሊዮን ክትባቶች ተሰጥተዋል ብለው ለማነጻጸር ከድሆች ሀገሮች መካከል በአንዷ 25 ሰው ብቻ መከተቡን ገልጸዋል። ዓለም የሞራል መንኮታኮት አፋፍ ላይ ነች። ይህ ውድቀት ደግሞ በድሃ ሀገሮች በዜጎች ሕይወትና ኑሮ ዋጋ ያስከፍላል ብለዋል። ክትባትን እኩል ማዳረስ የሞራል ብቻ ሳይሆን የስትራቴጂና የኢኮኖሚም ግዴታ ነው ሲሉም አክለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የተላላፊ በሽታዎች ግንባር ቀደሙ አዋቂ ዶክተር አንቶኒ ፋውቺ ተመራጩ ፕሬዝደንት ጆ ባይደን በአስተዳደራቸው በመጀመሪያዎቹ 100 ቀናት ውስጥ 100 ሚሊዮን ሰዎች የኮቪድ-19 ክትባት ያገኛሉ ሲሉ ያወጡት ግዙፍ መርሃ ግብር በሚገባ ሊከናወን የሚችል ነው ሲሉ ተናገሩ። በዚህ እንዳለ ብሪታንያ የሀገሯን አዋቂ ሰዎች በሙሉ ማለትም ወደ ሀምሳ አንድ ሚሊዮን የሚጠጉ ዜጎቿን እስከ መጪው መስከረም ባለው ጊዜ ውስጥ በሙሉ እንከትባለን ስትል አስታውቃለች። መጨረሻም፣ የሩሲያ መንግስት ነቃፊው አሌክሲ ናቫልኒ ትናንት እሁድ ማታ ሞስኮ ሲደርሱ በቁጥጥር ስር መዋላቸው ተሰማ። ሩሲያዊ ተቃዋሚ ፖለቲከኛ ናቫልኒ ባለፈው ነሐሴ ወር መመረዛቸውን ተከትሎ ለሕክምና ወደ ውጭ ሀገር ከተወሰዱ በኋላ ለመጀመሪያ ጊዜ ወደ ሀገራቸው መመለሳቸው ነበር። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታ፣ የለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ጥር 10 2013 ዓ.ም። የከተራ በዓል በኢትዮጵያና ና ከኢትዮጵያ ውጭም ኢትዮጵያውያን የእምነቱ ተከታዮች ባሉባቸው አካባቢዎች በሙሉ በመከበር ላይ ይገኛል። በዓሉን ለምታከብሩ አድማጮቻችን በድጋሚ እንኳን ለበዓለ ጥምቀቱ አደረሳችሁ። በዚህ በዩናይት ስቴትስም ዛሬ ዕለቱ የጥቁር ሕዝብ ነጻነት ታጋዩ ማርቲን ሉተር ኪንግ ጁኒየር ብሔራዊ የመታሰቢያ ቀን ነው፣ በልዩ ልዩ መንገዶች በመታሰብ ላይ ይገኛል። ዕለቱን አስመልክቶ የተሰናዳ ዝግጅት ቆየት ብለን እናቀርባለን። በዝግጅታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቢር እስከ ማምራታችን አስቀድሞ ቆየት ብለው ከሚቀርቡት ቅንብሮች አንዱን ለቅምሻ እናሰማችሁ። በቴሌቪዥንም ኢቨንቶችንም ሳይ የኢትዮጵያ ህዝብ ዳር እስከ ዳር በማለት በሚቻል ሁኔታ ለኮቪድ የሚገባውን ጥንቃቄ እያደረገ አይደለም። ምንም በትንፋሽ የሚሄድ የሬስፒራቶሪ ቫይረስ ወረርሽኝ ያለበት አገር አይመስልም። ሌላው ደግሞ ተስፋ አለ የሚያልፍ ዝናብ አይምታ ነው የሚባለው። ዶክተር አሰፋ መኮንን ጀጃ ይባላሉ። በዚህ በዩናይት ስቴትስ የሳምባና የጽኑ ህሙማን ከፍተኛ ሐኪምና በጤና ተቋማቸው የኮቪድ-19 ምላሽ አስተባባሪ ሊቀመንበርም ናቸው። በኢትዮጵያ የኮቪድ ይዞታ ዙሪያ በሚያተኩረው የምሽቱ ሐኪሞን ይጠይቁ በሁለተኛው አጋማሽ ይመልሳሉ። ጠብቋቸው አድማጮች። አሁን ወደ ዕለቱ አቢይ ርዕስ ተመራጩ ፕሬዚዳንት ጆ ባይደን ከነገ በስቲያ ረቡዕ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ ምክር ቤት ህንፃ ደጃፍ አርባ ስድስተኛው የአሜሪካ ፕሬዚዳንት ሆነው ቃለ መሐላ ላይ ይፈጽማሉ። የፕሬዚዳንታዊውን የምርጫ ውጤት የሚቃወሙ የአገር ውስጥ ጽንፈኛ ቡድኖችም በድጋሚ ሊያደርጉት ይችላሉ የተባለውን ሁከት ለመከላከል ልዩ የጸጥታ ጥበቃ መኖሩም ተመልክቷል። የአሜሪካ ድምፅ ዘጋቢ ሚሼል ኪዩኒ ያጠናቀረችውን ዘገባ ደረጀ ደስታ እንደሚቀጥለው ያቀርበዋል በዚህ ሳምንት የሚደረገው የጆ ባይደን 46ኛው ፕሬዝደንታዊ በዓለ ሲመት በሰላማዊ መንገድ እንዲጠናቀቅ የታጠቁ ዘቦች ዝግጁ ሆነዋል። ቀድሞውንም በኮቪድ-19 ሳቢያ እና እንዲሁም ባለፈው የዩናይትድ ስቴትስ ምክር ቤት ሕንፃ ላይ በተደረገው አመጽ የተነሳ ሥነ-ሥርዓቱ በብዙ ነገሮች የተገደበ እንዲሆን ተደርጓል። የጆ ባይደን አስተዳደር ቡድን አባላት ግን ስነ ስርአቱ የአሜሪካ ዲሞክራሲ የማይበገር መሆኑን ለመላው አሜሪካውያንና የዓለም ማህበረሰብ ግልጽ የምናደርግበት ዝግጅት ይደረጋል ብለዋል። የተመራጩ ፕሬዚደንት ጆ ባይደን የዋይት ሀውስ ኮሚኒኬሽን ዲሬክተር ኬት በዲንግፊልድ እንዲህ ይላሉ። ተመራጩ ፕሬዚዳንት ጆ ባይደን እንደ አውሮፓውያን አቆጣጠር ጥር ሀያ ቀትር ላይ እጃቸውን በመጽሐፍ ቅዱስ ላይ ጭነው ለማየት እጅግ ዋግተናል። ፕሬዚደንት ዶናልድ ትራምፕ ጆ ባይደን ቃለ መሀላቸውን በሚፈጽሙበት ስነ ስርዓት ላይ ለመገኘት አላቀዱም። አለመገኘታቸውም በአሜሪካ ታሪክ የመጀመሪያው ፕሬዝደንት ያደርጋቸዋል። ይልቁንም ፕሬዚደንት ትራምፕ የግላቸውን የስንብት ፕሮግራም ለማድረግ ያቀዱት ሜሪላንድ በሚገኘው የአንድሩ የጦር ሰፈር ውስጥ ነው። ከዚያ በኋላ ለመጨረሻ ጊዜ ኤርፎርስ ዋን በተባለው ልዩ ፕሬዚዳንታዊ አውሮፕላን ወደ ፓልም ቢች ፍሎሪዳ ይበራሉ። ፒው የጥናትና ምርምር ማዕከል ባሰባሰበው የህዝብ አስተያየት ፕሬዚደንት ዶናልድ ትራምፕ ሥራ አፈጻጸማቸውን አስመልክተው ከስልጣናቸው ሲሰናበቱ ያገኙት የህዝብ አስተያየት ድምፅ 29 ከመቶ ነው። ይህም በፕሬዝደንትነት ዘመናቸው ከነበረ ሁሉ ዝቅተኛ ነው። በሌላም በኩል በተለያዩ የአሜሪካ ክፍለ ግዛቶች የሚገኙ የምክር ቤት ሕንፃዎችም ላይ ተመሳሳይ የተቃውሞ አመጾች ይካሄዳሉ በሚል ጥበቃዎች መጠናከራቸው ተነግረዋል። ለምሳሌ በዋሽንግተን ክፍለ ግዛት ኦሎምፒያ ከተማ የሚገኘው ምክር ቤት ሕንፃ በትላልቅ መከለያዎች ታጥሯል። በዚች ከተማ ነዋሪ የሆኑት ጆ ስለ ሁኔታው እንዲህ ይላሉ መቼስ ምን ይደረጋል። አሜሪካዊ ማለት ምን ማለት እንደሆነ እውቀቱ የሌላቸው ሰዎች ዲሞክራሲያችን ላይ ጥቃት እንዳይፈጽሙ ለማገድ ሲባል በዚህ ሰዓት እነዚህ አጥሮች መኖራቸው እጅግ በጣም ያሳዘኔ ነገር ነው። ጆን ሄሴ የተባሉት ሌላው የኦሎምፒያ ነዋሪ ደግሞ የትራምፕ ደጋፊ ሲሆኑ የሚከተለውም ብለዋል። ይህ አጥርና የመሳሰሉት ነገሮች እንደ እኔ አይነት ሰዎችን ለመቃረን የተደረጉ ናቸው። ይህ የሚያሳየው መንግስት በአብዛኛው አሜሪካውያን ዘንድ ምርጫው ህጋዊ ነው ተብሎ የማይታመን መሆኑን ማወቁ ነው። ይህን የሚያደርጉት ከአብዛኛው አሜሪካውያን ፍላጎት ውጭ የተደረገውን ምርጫ ለመከላከል ነው። የተሰረቀውን ምርጫ ለመከላከል ሲሉ አጥሮችን እያጠሩ የታጠቁ ጠባቂዎችንም እያመጡ ነው። በበዓለ ሲመታቸው ወቅት ለተከፋፈለችው አሜሪካ ንግግራቸውን የሚያሰሙት ተመራጩ ፕሬዝደንት ጆ ባይደን አንድነት ላይ ያተኮረ ንግግር ያደርጋሉ ተብሎ ተገምቷል። የባይደን ዋይት ሃውስ የኮሚኒኬሽን ዲሬክተር የሆኑት ኬት በድን ፊልድ እንዲህ ይላሉ። በዚህ አጋጣሚ ተመራጩ ፕሬዝዳንት ጆ ባይደን ሁኔታዎችን በመቀየር የተከፋፈለችውን ሀገርና ላለፉት አራት ዓመታት የተረጨውን ጥላቻ ወደ መልካምና በጎነት ይቀይራሉ። ሀገሪቱንም ብሩህ ተስፋ ወደ ተሰነቀበት ራዕይ መርተው ሁላችንም በአንድነት መስራት እንድንችል የወደፊቱን መንገድ ያመላክቱናል ብዬም አስባለሁ። በኮቪድ-19 ወረርሽኝና ባለመረጋጋት መካከል አዲስ መሪ ለመቀበል ፕሬዚደንታዊ በዓለ ሲመት የምታከናውን አገር ለአሜሪካና ለዓለም የተለየ መልዕክት ለማስተላለፍ በዝግጅት ላይ ትመስላለች። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። መጪውን አገራዊ ምርጫ ለማካሄድ የተመቻቸው ሁኔታ እንደሌለ የገለጹት የአሜሪካ ድምጽ ያነጋገራቸው የተፎካካሪ የፖለቲካ ፓርቲ አመራሮች ይሁንና በህዝብ ዘንድ ተቀባይነት ያለው መንግስት ለመመስረት በቀረው ጊዜ ውስጥ ተከታታይ ውይይቶች እንዲደረጉ ሲሉ አሳስበዋል። አስቴር ምስጋናው ዝርዝሩን ይዛለች። የኢትዮጵያ ብሔራዊ ምርጫ ቦርድ መጪውንና ስድስተኛውን ሀገራዊ ምርጫ ለማካሄድ ባወጣው ይፋዊ የጊዜ ሰሌዳ መሠረት ግንቦት 28 2013 ዓ ም የድምፅ መስጫ ቀን እንዲሆን ወስኗል። ገዢው ፓርቲ ብልጽግና ይህንን የጊዜ ሰሌዳ ተቀብሎ ምርጫውን ለማካሄድ የሚያስችሉ የተለያዩ ፕሮግራሞችን አውጥቶ እየተንቀሳቀሰ መሆኑን አስታውቋል። አንዳንድ የተፎካካሪ ፓርቲ አመራሮች በበኩላቸው ኢትዮጵያ አሁን በምትገኝበት ሁኔታ ምርጫ ለማድረግ የሚያስችል ምቹ ሁኔታ አለመኖሩን ጠቅሰው ምርጫውን ለማካሄድ የተቻለውን ማድረግ እንደሚያስፈልግ ይናገራሉ። ከነዚህ ውስጥ አንዱ የትግራይ ዲሞክራሲያዊ ፓርቲ ትዴፓ ሊቀመንበር ዶክተር አረጋይ በርሄ ኢትዮጵያ በብዙ ችግሮች ውስጥ በተወጠረችበት በአሁኑ ሰዓት ምርጫ ለማካሄድ አስቸጋሪ መሆኑን ጠቅሰው ነገር ግን መንግስት በአንድ በኩል ህግን እያስከበረ፣ በሌላ በኩል ደግሞ ምርጫውን ለማካሄድ መጣር እንዳለበት ያስገነዝባሉ። የተረጋጋ ምርጫ ለማካሄድ ብዙ ተግዳሮች ያሉ ይመስለኛል በተለይ የኛ ክልል ትግራይ ክልል ማለት ነው። ገና ሁኔታው ወደ ፈለግንበት ቦታ ተንቀሳቅሰን አላማችንን ለህዝቡ ለማስረዳት የምንችልበት ሁኔታ ገና አልተመቻችም። አልፎ አልፎም በሌሎች ክልሎች ተመሳሳይ ችግሮች አሉ። መተከል አካባቢ አይነት እንደምታዩ ማለት ነው እንደምታውቁት። ስለዚህ መንግስት ተከታትሎ አይቶ በሀገሪቱ ያለውን አጠቃላይ ሁኔታ ለህዝብ ማስረዳት ይጠበቅበታል። ህዝቡም መንግስት የሚያደርገውን ሰላምን የማረጋገጥ ጥረት ሙሉ በሙሉ ደግፎ ሰላምን የሚያውቁ ኃይሎች እዛም እዛም እዛም ያሉ ሁሉም ጋር ያሉ ለመንግስት አሳልፎ እየሰጠ ሰላሙን እንዲረጋጋ ማድረግ ይጠበቅበታል። የአማራ ዲሞክራሲያዊ ንቅናቄ አብል ሊቀመንበር አቶ በለጠ ሞላ ደግሞ በህዝብ ዘንድ ተቀባይነት ያለው መንግስት ለመመስረት ያለው ጊዜ አጭር ቢሆንም ተከታታይ ሀገራዊ የንግግር መድረክ በመላ ሀገሪቱ መካሄድ እንዳለበት ያሳስባሉ። ኢትዮጵያ ውስጥ ያለው አሁን ነባራዊ ሁኔታ አይደለም ምርጫ ለማድረግ ዜጎች በየዕለቱ በጅምላ የሚገደሉበት የሚሳደዱበት፣ የሚፈናቀሉበት ሁኔታ ነው ያለው። ቢያንስ ለነገ ሰላም ለነገ ሀገራዊ መረጋጋት ቅቡልነት ያለው በህዝብ የተመረጠ መንግስት መምጣት መቻል አለበት። የምርጫ ህጉ ላይ፣ የምርጫ ፖሊሲው ላይ የማሻሻያ ፈጣን እርምጃዎችን አድርጎ የተሻለ ሁኔታ እንዲፈጠር ማድረግ መቻል አለበት። አንድ ሁለተኛ፣ አሁንም ፈጣን የሆኑ ሀገራዊ መግባባት እንዲፈጠር ያው ናሽናል ዲያሎግ የረጅም ጥረት ቢሆንም ወደ ምርጫ ከመግባታችን በፊት የንግግር የጋራ ፎረም የንግግር መድረኮች ተፈጥረው መንግስት ራሱንም ጭምር ሂስ የሚያደርግበት ሌሎችን የሚያዳምጥበት፣ ሌሎችም ራሳቸውን የሚያዳምጡበት የተሻለ ሁኔታ እንዲፈጠር ቁርጠኛ ሆነው ወደ ምርጫ ሊገቡ የሚያስችላቸውን ሁኔታ ያን ሚና መጫወት አለባቸው እና ጊዜው አጭር ነው። ልክ ነው። በዚህ አጭር ጊዜ ውስጥ ምንም አይሰራም ተብሎም አይወሰድም። መሰራት የሚችሉ ስራዎች መሰራት አለባቸው። ዶክተር አረጋዊ ኢትዮጵያ ካለችበት ቀውስ እንድትወጣና ወደ ተረጋጋ ሁኔታ እንድትገባ ለማድረግ ከፓርቲዎች ብዙ እንደሚጠበቅ ጠቁመዋል። የህዝብ ወኪሎች ነን ነው የሚሉት ተፎካካሪ ፓርቲዎች። ስለዚህ የህዝቡ ወገን ከሆኑ ወገንነታቸውን፣ ለሰላም ያላቸውን ትጋት፣ ወገንነትን በተግባር ማሳየት አለባቸው። ጥግ ይዘው ቆይተው ምረጡን ቢሉ ትርጉም የለውም። አሁን እሳቱ ላይ እየገቡ ከህዝቡ ጋር ሆነው ሰላም የሚጠበቅበት መንገድ መፈለግ አለባቸው። የአብኑ አቶ በለጠ ሞላም ቢሆኑ የጊዜውን ማጠር ከግምት ውስጥ አስገብተው ቢሆንም ግን የሚሆነውን ነገር አብረን በማድረግ መረጋጋትን ማምጣት አለብን ይላሉ። የኦሮሞ ነጻ አውጪ ግንባር ኦነግና የኦሮሞ ዲሞክራሲያዊ ግንባር ኦዴግ መስራችና የቀድሞ መሪ፣ በአሁኑ ሰዓት ደግሞ ራሳቸውን ፓርቲ ከመምራት ስራ በጥሮታ ቢያገሉም ለሀገር ይበጃል በተባሉ ጉዳዮች ላይ የኢትዮጵያ ሁኔታ ከሚያሳስባቸው ሌሎች ሰዎች ጋር ተሰባስበው እያገለገሉ እንደሚገኙ የሚናገሩት አቶ ሌንጮ ለታ ማስረዘምም ሆነ ማሳጠር የማይቻልን የዘንድሮ ምርጫ በሰላማዊ መንገድ ለማካሄድ መንግስት ተከታታይ ሀገራዊ የንግግር መድረኮችን ማመቻቸት አለበት ብለዋል። ሀገሩ ዝግጁ ነው ለምርጫ? በእኔ እይታ ዝግጁ አይደለም። አንደኛ ነገር መረጋጋት የለም፣ ልዩ ልዩ አካባቢ። በሰሜኑ ክፍል የተጀመረው የህግ ማስከበር እርምጃ አልተጠናቀቀም፣ በሌሎች ክልሎች ግጭቶች አሉ። እነኚህ ግጭቶች ሳይፈቱ ወደ ምርጫ መሄድ አደጋችል። አንድ ሁለተኛ፣ ወዴት ነው የምንሻገረው በሚለው ጥያቄም ላይ የፖለቲካ ድርጅቶች ስምምነት የላቸውም እና ይሄ በጣም አዳጋች ነው የሚሆነው። አሁን የሚመጣው ምርጫ ካለፈው ትንሽ የሚሻል ከሆነ አጥጋቢ ነው የሚል እምነት አለኝ። እኔ ሙሉ በሙሉ ነፃና ፌር የሆነ ምርጫ ለማካሄድ ሁኔታው ተመችቷል የሚል እምነት የለኝም። ነገር ግን ካለፈው መቶ በመቶ አንድ ፓርቲ ካሸነፈው የተሻለ ቢሆን አንድ እርምጃ ወደፊት ይሆናል። በዛ ላይ የገነባን መሄድ ችላለን የሚል እምነት ነው ያለኝ። ተፎካካሪ የፖለቲካ ፓርቲዎችም ዲሞክራሲ በአንድ ጀንበር እንደማይመጣውቀው ሀገርን ለማዳን ትዕግስት እንዲኖራቸውም ጠይቀዋል። አሁን ምርጫው ማስደገና ማስተላለፍ በጣም አደገኛ ነው የሚሆነው። እንዲያውም ኢትዮጵያ ፖለቲከኞች ትዕግስት የላቸው፣ እኔም ትዕግስት አልነበረኝም። ስላረጀው ነው አሁን ስለ ትዕግስት ማወራው እንጂ፣ እኔም አልነበረኝም። ስለዚህ በአንድ ሌሊት ዲሞክራሲ የሚገነባ ይመስላቸዋል። ዲሞክራሲ ግን ጊዜ ፈጅቶ ሕብረተሰቡም ተቀይሮ ተቋማትም ተደራጅተው ሲሆን ብቻ ነው ዲሞክራሲ የሚመጣ። ቀደም ብለው እንደጠቀሱት የኛ ሀገር የፖለቲካ ፓርቲዎች ትግስተኛ አይደሉም፣ መታገስ አይችሉም። አሁን ችግሮች ተደቅነዋል። ምርጫ ለማካሄድ የፖለቲካ ፓርቲዎች ምን ማድረግ አለባቸው? አገር አቀፍ ውይይት ማካሄድና የተሻለ ስምምነት ላይ መድረስ። በተጨማሪ ወደየት ነው የምንሻገረው በሚለውም ላይ ስምምነት የለንም። ወደ ፊት ለማድረግም የሚፈልጋለ፣ ወደ ኋላ ያለፈው ስርዓት ለመመለስ የሚፈልጋለ፣ በነኚህ መካከል ኮምፕሮማይዝ ያስፈልጋል። በኢትዮጵያ ደግሞ ኮምፕሮማይዝ ማድረግ በጣም በጣም ከባድ ነው። እንደ መንግስት ህግን ማስከበር አለበት። ይሄ የመንግስት ኃላፊነት ነው። ነገር ግን ህግን በማስከበር ሳቢያ ተቃዋሚዎቹን መጉዳት የለበት። በህጉ መሰረት ብቻ ህግን ማስከበር መልመድ ማስለመድ አለበት። ይሄ ነው የሚጠበቀው። በተፎካካሪ የፖለቲካ ፓርቲዎች የተነሳውን ሀሳብና ተጨማሪ መረጃ እንዲሰጡኝ የብልጽግና ፓርቲ አመራሮችን አስተያየት ለማካተት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አድማጮች የሚከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈውን ዝግጅታችንን ነው። በዛሬ ዕለት በኢትዮጵያና ኢትዮጵያ የሚኖርባቸው የተለያዩ ሀገሮች በመከበር ላይ ያለውን የከተራ በዓል አስመልክቶ የደረሱን ዘገባዎች ናቸው በተከታታይ የሚቀርቡት። ናኮር መልካ በአምቦ ያለውን የከተራ በዓል አከባበር አስመልክቶ ተከታዩን አጠናቅሯል። ዛሬ በአምቦ ከተማ የጥምቀት ዋዜማ ከተራ በዓል በድምቀት ተከብሮ ውሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ ሸዋ ዞን አገረ ስብከት ምክትል ስራ አስኪያጅ ቀሲስ ታምር ውሸቱ ስለ ከተራ ክብረ በዓል እንዲህ ብለዋል። የከተራ በዓል ከተረ ከሚለው ቃል የመጣ ነው። ከተረ ማለት ገደበ፣ አጠረ፣ ያዘ እና የመሳሰሉ ትርጉም ያለው ስረው ቃሉ ከግዝ የተገኘ ነው። ይህም የሚያሳየው የዮርዳኖስን ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጥቶ በቅዱስ ዮሐንስ መጥምቁ እጅ እሱ ሰማያዊ ሆኖ በምድራዊ እሱ ጌታ ሆኖ በባሪያው እጅ የተጠመቀበት ትሕትናን እና ራስን ዝቅ አድርጎ ለሰዎች ልጆች ፍቅር ማሳየት እንደሚገባ እሱ እንደተጠመቀ መጠመቅ እንደሚገባን የሚያሳየን እና የሥላሴ አንድነትና ሶስትነት ከሚታወቀው በላይ ጎልቶ እንዲወጣ ያሳየ ታላቅ ሚስጥር የተገለጠበት መንፈስ ቅዱስም በእርግብ አምሳል ተጠምቆ ከወጣ በኋላ ካረፈበት በኋላ ሰማይ ተከፈተ ይላል። አገራችን በሰማይ ነው እንደተባለ ሰማያዊ አገራችንን ያየንበት የእዳ ደብዳቤያችን የተቀደደበት በዮርዳኖስ እና በዚኦል ያለውን በዮርዳኖስ ያለው ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶልና ነፃ የወጣንበት የነፃነት በዓል ስለሆነ ሌሎችን ነፃነት ማሳጣት የለብንም ነው የምለውን ህዝበ ክርስቲያኑም በዓሉን ሲያከብር ማድረግ አለበት ያሉትን አሳስበዋል። ቀሲስ ምሩ የዛሬ 1983 ዓመት በ30 ዓመቱ የተጠመቀው ጌታችን መታችን የሱስ ክርስቶስ እንድንዋደድ ፍቅርን የገለጸበት ነፃነትን የሰጠበት አንድነትን አንድ ያደረገበት የአንድነት፣ የነፃነት፣ የፍቅር ተምሳሌት የሆነ ጥምቀትን ስናከብር በጥላቻ ከሆነ ትርጉሙም አልገባንም ማለት ነውና የዛሬ 1983 ዓመት የተከበረው ጥምቀት ዛሬ እንደተከበረ አድርገን ታቦቱን በጌታችን ምሳሌ ዮርዳኖስ ከተራውን ደግሞ በዮርዳኖስ ምሳሌ ካህናቱን በዮሐንስ ምሳሌ አድርገን ስናከብር እንግዲህ እጅግ በጣም የሚደንቅ ነው። በመንፈስ ቅዱስ ተጠብቆ የቆየ ስለሆነ ነውና በዚህ መልኩ በዚህ መንፈስ ውጅንም መታጠብ እንዳለ ሆኖ ልብንም በማጠብ አፍን መሸበቡ እንዳለ ሆኖ አፍን ከክፉ በመጠበቅ ጥምቀት የነፃነት ጥምቀት፣ የፍቅር ጥምቀት፣ የአንድነት ምሳሌ መሆኑን ዛሬም ሆነ ነገ በዚሁ መልኩ ማክበር አለበት የሚል መልእክቴንም በዚህ አጋጣሚ አሳልፋለሁ። ህዝበ ክርስቲያኑ የከተራንም ሆነ ነገ የሚከበረውን የጥምቀት ባህል ሲያከብር የጤና ባለሙያዎች እንደሚመክሩት ራሱን ከኮሮና ወረርሽኝ እየጠበቀ መሆን እንደሚገባውም መልእክት አስተላልፈዋል። በክብረ በዓሉ ላይ የአምቦ ከተማ ህዝበ ክርስቲያን በተለይም የኦርቶዶክስ ተዋሕዶ እምነት ተከታዮች በተለያዩ ሃይማኖታዊ ስርዓቶች ለፈጣሪ ምስጋና እያቀረቡ ስድስት ታቦቶችን አጅበው ወደ ተዘጋጀው ጥምቀተ ባህር ያቀኑ ሲሆን ስላላቸውን ማስተያየት እንዲያቋድሰውናል። እንኳን አደረሰሽ። እንኳን አብሮ አደረሰ። ምንሽም አለበት። ሃይማኖታዊ ስርዓቱ እንደምትመለከተው በሚያምር ሁኔታ እየሄደ ነው እና ሁሉም በሚያምር ሁኔታ ልብሱ ለብሶ ወጥቷል። እኛም ልጆቻችን ይዘን ወተን እና በጣም ደስ ይላል። ሽሼ ነጌ ያባላለ እንዴት ነው? በአንቦት የጥምቀት ዋዜማ እግዚአብሔር የተመሰገነ። እንደምታየው በሰላም ታቦት ወጥቶ እየገባ ነው እና አሁን ያለው አንቦ ላይ የተረጋጋ ነው። እግዚአብሔር የተመሰገነ ይሁን። ምንጊዜም የእግዚአብሔር ስም ቢጠራ ጥሩ እንደ እምነታችንም ጥሩ ጥሩ ነገር ያየን ነው። ወጣቱም አዛውንቱም ሰክኖ፣ አገሪቷም ደግሞ ተረጋግተን ነው ያለችው። የኮሮና ወረርሽኝን አስቀድሞ ለመከላከል የተደረገው ጥንቃቄን በተመለከተም ተከታዩም ብለዋል፣ ከነዋሪዎቹ መካከል ማክስ አለማድረጋችን ያው አንድ ላይ እንትን ብሎ መሄዱም ያው እንግዲህ እኛም ራሳችንን የምንጠብቅ ጥሩ ነው ግን እናረጋለን። አረጋለሁ እዚህ ውስጥ አለ ማክሱ ትንሽ እሱ ያው ለቀቅ ያለ ነገር አለ። ያው እንደምታየው ነገር ነው። ያው ማክስ ትንሽ ንዝላልነት አለ። ትንሽ ጠበቅ ያለ ነገር እሱ ላይ አልተሰራ። ምን መደረግ አለበት ይላል የግድ እንግዲህ ህዝባችንም ያው ከዚህ በሽታ ራሱን ቢጠብቅ ጥሩ ነው። በተመለከተ እንግዲህ ህዝቡ ከኔ ጀምሮ ብዙ ጥንቃቄ እያደረግን አደል ታሰብበት። ያው ከሃይማኖታዊ አንጻር ደግሞ ህዝቡ እምነት ካለን ያው አይነካንም የሚል ነገር ስላለ ያ ነገር ነው ይመስለኛል ያዘናጋው። ስለዚህ መጠንቀቅ። በዓሉ ሲከበር ከሚስተዋለው የሃይማኖታዊ ስርዓት በተጨማሪ የወጣቶችም ባህላዊ ጭፈራ ቀልብ ይስብ ነበር። ክብረ በዓሉ ነገ በሚከበረው የጥምቀት በዓል አከባበር የሚቀጠል ሲሆን የዛሬው የከተራ በዓል በአባቶች ቡራኬ እና ምዕልዳ በሰላም ተጠናቋል። ለአሜሪካ ድምፅ ናኮር መልካ ካምቦ። በዚህ በዩናይት ስቴትስ ያለው አብያተ ክርስቲያናትም በኮቪድ ወረርሽኝ ሳቢያ ባለው የእንቅስቃሴና በአንዳንድ ቦታዎችም የመሰባሰብ ገደብ ሳቢያ እንደየግዛቶቹ ሕግ አነስተኛ ቁጥር ካለው ምእመን ጋር በመሆን በዓሉን ለማክበር ተዘጋጅተዋል። በዚህ በዋሽንግተን ዲሲ ያለው አብያተ ክርስቲያናትም እያንዳንዳቸው ቁጥሩ 50 በሚደርስ ሰው ታጅበው እንደሚወጡ ነው የተገለጸው። ቀሪው ምእመንም የበዓሉን ስነ ስርዓት በኢንተርኔት አማካኝነት በቤቱ ሆኖ እንዲታደም ጥሪ ተላልፏል። ኤደን ገረመው በዓሉን በዓሉን አስመልክቶ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በሰሜን አሜሪካ የዋሽንግተንና አካባቢ ሀገረ ስብከት ሊቀ ጳጳስ አቡነ ፋኑኤልን አነጋግራ ተከታዩን ይዛ ቀርባለች። ፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ ምዕመናንና ምዕመናት በሙሉ እንዲሁም የክርስትና እምነት ለምትከተሉ ወገኖቻችን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላምና በጤና በህይወት በበረከት ጠብቆ እንኳን አደረሳችሁ፣ ብፁዕነታቸው የዘንድሮ አውደ አመትም የኮሮና ቫይረስ ባጠላበት ጥላ ምክንያት ምእመናኑ በድረገጽ እንዲከታተሉ መገደዳቸውንም አስታውቀዋል። በሰሜን አሜሪካ በተለይም እንግዲህ እኔ ባለበት ባለውበት የዋሽንግተን ዲሲና አካባቢ ሀገረ ስብከት የዘንድሮንም በዓል እንግዲህ በዚህ በእኛ ሀገረ ስብከት በህብረት ማክበር አልቻልንም፣ ፈቃድ እግዚአብሔር አልሆነም፣ በዚሁ በወረርሽኙ ምክንያት ማለት ነው። ስለዚህ በእያንዳንዱ ደብር ፈቃድ ያላችሁ ያገኙ ሀያም ሰላሳም ሀምሳም ሰው ይዘው በዓሉ እንዳይታጎል ያው ስነ ስርዓቱ ከዋዜማው ከተራው ከዛሬ ከሰዓት በኋላ ጀምሮ ይፈጸማል ማለት ነው እና በህብረት ማክበር ያው አልቻልንም። ነገር ግን በተናጠል ጥቂት በመናን በተገኙበት ይከበራል። አብዛኛው ሕዝብ ያው እንደተለመደው ኦንላይን በመከታተል ስነ ስርዓቱን ይካፈላሉ ማለት ነው። በዚህ መልክ ነው የምናከብረው። ብፁዕ አቡነ ፋኑኤል የጥምቀት በዓል የድህነት በዓል መሆኑን በማስታወስም የሰላም ጥሪም አድርገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል ኖሮበት ሳይሆን ለእኛ አራያ እና ምሳሌ ለመሆን ለእኛ ትዕትና ለ ማሳየት ነው በዮሐንስ እጅ የተጠመቀው። ሁለተኛውና ደግሞ ዋናው ምክንያት ጥንት ጣላታችን ሰይጣን ዲያብሎስ አዳም አባታችንና ሔዋን እናታችንን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ በእምነ ሩካብ ላይ ጽፎ በዮርዳኖስ ወንዝ የደበቀው የዕዳ ደብዳቤ ነበርና መድኃኒታችን ኢየሱስ ክርስቶስ ያንን የዕዳ ደብዳቤ የቀደደበት የእግዚአብሔር ልጆች የሆንበት ታላቅ በዓል ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይህንን በዓል ስናስብ እና ስናከብር እኛም የሌላውን በደል በመቅደድ በመሰረዝ በይቅርታ ልናከብረው ይገባል። ዛሬ ከምንጊዜውም በላይ በሀገራችን ላይ ይቅርታ አስፈላጊ ነው። በየቀኑ ደም የሚፈስባት ምድር ሆናለችና ሰዎች በሆነውም ባልሆነውም ቂምና በቀል የሚቆጥሩበት ዘመን ሆኗል። በጎጥ የሚለያዩበት ዘመን ሆኗል። ሰይጣን ዲያብሎስ በምድራችን ላይ ይህንን ክፉ ሀሳብ ዘርቷል። ስለዚህ ሁሉም ሰው ይህንን ክፉ ሀሳብ የሚያስወጣበት እንዲህ ያለውን ክፉ ሀሳብ ከውስጣችን እናውጣ። ይህንን የኃጢአት የመለያየት ካባ አውልቀን ልንጥል ይገባናል። ስደት፣ ሞት ለሀገራችን ለህዝባችን የመጨረሻ ሊሆን ሊቆም ይገባዋል። የእግዚአብሔር ወገኖች ከዚህ ከመሰደድ ከማሳደድ ከመግደል የሚያተርፍ ማንኛውም አካል የለም። ስለዚህ በኢትዮጵያ ያላችሁ መንግስትም፣ ልዩ ልዩ ተፎካካሪ ፓርቲዎች ሁሉ ይህንን ነገር ቆም ብላችሁ በማሰብ ለህዝባችሁ በጎ የሚሆነውን ነገር ልትሰሩና ህዝባችሁን ልትጠብቁ ይገባችኋል። ከእንዲህ አይነት ክፉ ሀሳብን ካዘኑ ድርጊቶች ልንቆጠብ ይገባናል። እኛንም የሚያጣሉ የሐሰት ትርክቶች ያሉትን በሙሉ ጽሁፎች ልናስወግድ ይገባናል። አንድ የሚያደርገን ነገር ላይ እናተ ወደ አንድነት ልንመጣ ይገባናል። ሞት በምድራችን ላይ ይብቃ። ስለዚህ የትህትና ባለቤት መድኃኒታችን ኢየሱስ ክርስቶስ ከእሱ ትህትና እንማር፣ እኛ ጽሁፎች እንሁን። ብፁዕነታቸው አያይዘውም ኮቪድ 19 በተመለከተ ኢትዮጵያውያን ትኩረት ሊሰጡት እንዲገባና ጥንቃቄ እንዲያደርጉም ጨምረው መልእክት አስተላልፈዋል። ወገኖቼ ፈዋሹ እግዚአብሔር ቢሆንም ራሳችን መጠበቅ ያስፈልጋል። ራሳችን መከላከል ያስፈልጋል። በዚህ በውጩም ዓለም ያለ ነው። ይኸው እንደምናየው በሽታው እጅግ በጣም ከፍቷል፣ ጨምሯል። መልኩንም ቀይረ እየተባለ እየተነገረ ነው። ጠንከር ያለም እየመጣ ነው እየተባለ ነው። እና ሁሉም ሰው ራሱን በመጠበቅ ሊያከብረው ይገባል። ስለዚህ ለወገኖቻችን ለድሆች በማዘን በመራራት የታሰሩትን በመጠየቅ የታመሙትን በማጽናናት ለተቸገሩ ሁሉ እጃችን በመዘርጋት ይህንን በዓል ልናከብረው ይገባናል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዛሬ የማርቲን ሉተር ኪንግ ጁኒየርን ብሔራዊ መታሰቢያ በማክበር ላይ ይገኛሉ። በዘንድሮ በዓል ባለም አቀፉ የኮቪድ ወረርሽኝ ሳቢያ አብዛኞቹ ዝግጅቶች በበይነ መረብ ወይም በኢንተርኔት አማካኝነት እንዲሆኑ በተደረገበት እና አዲሱ ተመራጭ ፕሬዝዳንት ጆ ባይደን ቃለ መሀላ በሚፈጽሙበት ወቅት ሊከሰት ይችላል ተብሎ በተጠበቀው የፖለቲካ ሁከት ስጋት ውስጥ ነው እየተከበረ ያለው። ይህንኑ እለት አስመልክቶ ሜጋንድ ዞር ያጠናቀረችውን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች። በየዓመቱ ጥር በገባ በሶስተኛው ሰኞ አሜሪካኖች እንደ አውሮፓውያን አቆጣጠር በ1950 ዎቹና በ1960 ዎቹ ውስጥ የነበረውን መከፋፈል በመቃወም እንዲሁም ለጥቁሮች እኩልነትና የመመረጥ መብት ሲታገል ህይወቱ ያለፈውን የሲቪሎች መብት መሪ ያከብሩታል። በተለምዶም ኪንግ በህይወት በነበረ ጊዜ የሰራቸውን ስራዎች ለማሰብ ሰዎች የማህበረሰብ አገልግሎት በመስጠት ያከብሩት ነበር። ነገር ግን የኮሮና ቫይረስ ወረርሽኝና በመላው የአሜሪካ ከተሞች ሊፈጠር ይችላል ተብሎ በተሰጋው የፖለቲካ ሁከትና ብጥብጥ ምክንያት የዘንድሮ ክብረ በዓል እንደ ቀድሞው በድምቀት አይከበርም። የዛሬው ቀን እየታሰበ ያለው ተመራጩ የአሜሪካ ፕሬዝዳንት ጆ ባይደን ቃለ መሃላ ከሚፈጽሙበትና ባለፈው ሳምንት የፕሬዝዳንት ዶናልድ ትራምፕ ደጋፊዎች የአሜሪካ ምክር ቤትን ጥሰው በመግባታቸው የአምስት ሰዎች ሕይወት በጠፋበት ሁከት ምክንያት 25ሺህ የአሜሪካ ብሔራዊ ጋርድ ወታደሮች ጥበቃ ከሚያደርጉበት የስልጣን ርክክብ ስነስርዓት ሁለት ቀን ቀደም ብሎ ነው። የፌዴራል ባለስልጣናት እንደተናገሩት ከዚያ ሁከት ውስጥ ከተሳተፉት መካከል የነጭ አክራሪዎች ይገኙበታል። ተጨማሪ ሁከቶች በዋሽንግተንና ሌሎች ከተማዎች ሊፈጠሩ እንደሚችሉም አስጠንቅቀዋል። በዚህም ምክንያት የፕሬዝዳንቱ ቃለ መሃላ የሚፈጸምበት ቀን መዳረሻ አንስቶ በዋሽንግተን የሚገኘው ብሔራዊ የመሰብሰቢያ ስፍራ ለሕዝብ ዝግ እንዲሆን ተደርጓል። የከተማዋ የሕዝብ አመላለሻ ትራንስፖርት አገልግሎትም በከፍተኛ ሁኔታ እንዲቀንስ ተደርጓል። በዛሬ ዕለት ማርቲን ሉተር ኪንግን በሚዘክረው በዓል ላይ በዋሽንግተን አንዳንድ አካባቢዎች የማህበረሰብ አገልግሎቶችን የሚሰጡ የተወሰኑ ስራዎችን ቢሰሩም አዘጋጆቹ የኮሮና ቫይረስ ስርጭትን ለመግታት የወጡ ርቀትን የመጠበቅ መመሪያዎችን እና ያልተፈቀዱ አካባቢዎችን ታሳቢ ባደረገ መልኩ እንዲሆኑ አድርገዋቸዋል። በቨርጂኒያ ክፍለ ግዛት ሬስተን ከተማ የሚገኙ ነዋሪዎች ደግሞ ሰላሳ ስድስተኛውን የኪንግ መታሰቢያ በዓል አካባቢያቸውን በማጽዳትና በመጠለያዎች ውስጥ ለሚኖሩ ቤት አልባ ሰዎች ምሳ በማዘጋጀት አክብረዋል። ሌሎች ደግሞ ለኪንግ የተዘጋጁ መታሰቢያዎች በድህረ ገጽ አማካኝነት እንዲሆኑ አድርገዋል። በዋሽንግተን የሚገኘው ፎልጀርስ ቲያትር ከኪንግ ንግግሮች የተወሰዱ ንባቦችን ሲያቀርብ፣ የአፍሪካን አሜሪካን ታሪክና ባህል የያዘው ብሔራዊ ሙዚየም ደግሞ በድኅረ ገጽ የሚተላለፍ ነጻ የሙዚቃ ኮንሰርት አዘጋጅቷል። ማርቲን ሉተር ኪንግ የተወለደበት የጆርጂያ ክፍለ ግዛት አትላንታ ከተማ የሚገኘው ና የተወለደበት መኖሪያ ቤት ያረፈበት ብሔራዊ ፓርክም እንዲሁ በዓሉን በድኅረ ገጽ አማካኝነት አክብሯል። ቦታው የኮሮና ቫይረስ ከጀመረበት ከመጋቢት ወር አንስቶ እስካሁን ለሕዝብ ዝግ እንደሆነ ነው። ኪንግ በሕይወት በነበረበት ጊዜ ላካሄዳቸው የሲቪል መብት እንቅስቃሴዎች ስኬት ዋና ቁልፍ መሰረቱ ሰላማዊ ተችን ማካሄዱ ነው። ለዚህም ትልቅ አርአያ የሆኑት ተመ ጋንዲ እንደሆኑ ኪንግ ተናግሯል። ኪንግ ያካሄዳቸው ሰላማዊ እንቅስቃሴዎች በበርሚንግሃም ና አላባማ ፖሊሶች የትምህርት ቤት ተማሪዎች ያደረጉትን ሰልፍ ለመበተን በተጠቀሟቸው ውሻዎችና የእሳት ቱቦዎች ተፈትኗል። በ1965 አላባማ ላይ የተደረገው ሰልፍም ፖሊሶች ባደረሱት ትንኮሳ ምክንያት በደም የታጠበው እሁድ በመባል ይጠራል። ነገር ግን ሰላማዊና ሁከት አልባ እንቅስቃሴ በማድረግ የጸናው ትግል በ1964 ውጤት አግኝቶ ፕሬዚዳንት ሊንከን ጆንሰን የዘር ልዩነትን የሚያወግዝ ሕግ አጽድቀዋል። ኪንግም የኖቤል ሽልማት ተሸላሚ ሆኗል። ኪንግ በ39 ዓመቱ ሕይወቱ ያለፈው በ1968 ቴኔሲ ክፍለ ግዛት ሜፊስ ከተማ ውስጥ የጽዳት ሰራተኞች መብትን ለማስከበር በተገኘበት ወቅት በተነሳ ሁከት በመገደሉ ነበር። በሜጋን ዱዘር ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ሐኪሙን ይጠይቁ ለምሽቱ በኢትዮጵያ ኮቪድ-19ን ለመከላከል አስፈላጊ የሆኑት ጥንቃቄዎች መጓደል ሊከስት የሚችለው አደጋ የፈጠረው ስጋትና ወረርሽኙን አስመልክቶ በኢትዮጵያና በአንዳንድ የአፍሪካ ሀገሮች ያለውን የተለየ የሚሰኝ ሁኔታ በጥልቀት ለመመርመር የተሰናዳ ተከታታይ ዝግጅት የመጀመሪያ ክፍል ነው ይዘው የቀረበው። ለምሽቱም ሙያዊ ትንታኔውን የሚሰጡን እንግዳችን እራሳቸውን በሚያስተዋውቁበት እንጀምራለን። ሳምባ የጽኑ ህሙማን እና የእንቅልፍ ጋር ተያይዞ የመጡ በሽታዎች ስፔሻሊስት ነኝ። በራክል ኢንተርናል ሜዲሲን ሲኒየር ፓርትነር፣ በሜሪዲያን ክሊኒካል ሪሰርች ክሊኒካል ኢንቨስቲጌተር ነኝ። ሜዲካል ቲሙን እና የሴንተሩን የኮቪድ ሪስፖንስ ቸር ነው ሰራው። አመሰግናለሁ ዶክተር አሰፋ መኮንን ጀጃው ተስፋ የፈነጠቁ ሁኔታዎች ባሉበት መቼ ድረስ መኖሩ ባናውቅም ተስፋና ስጋትን ግራ እናቀኝ እያየን በኢትዮጵያ አሳሳቢ ናቸው የሚባሉ ጉዳዮችን የምንዳስስበት በርከት ያሉ ጥያቄዎችን የምንነጋገርበት ፕሮግራም ነው። እንኳን እንድናመጡ። እሺ ጊዜ ይስጥልኛል። ኮቪድ-አስራ ዘጠኝ ዛሬ ያለበትን ሁኔታ ይልቁንም ደግሞ በኢትዮጵያ የሚታየው እርስም መሰል ባለሙያዎች አሳስቦናል የምትሉት መዘናጋት የሚታይበትን ሁኔታ አስመልክቶ የሚያስፈራውንና የማያስፈራውን መለየት የሚቻልበት ሰዎች በራሳቸው የሚወስዷቸውን እርምጃዎች ጨምሮ በተጨባጭም ሳይንሱ የሚነግረንን ዛሬ የተደረሰበትን በጥሩ መንገድ ከተያዘ ፈጥነን እንወጣ ይሆናል የሚለውን ተስፋ እንዲያንሰራራ የሚያደርጉ የዛኑን የሚያህል ጥንቃቄያችን እንዲላላ ሳይሆን እንዲጠብቅ የሚጋብዙ ነገሮች መኖራቸውን እናያለን። ነገር ግን በአንድ በኩል መሰላቸት ይመስላል፣ በሌላ በኩል ቀለል አድርጎ የማየት ሁኔታ በዚህ በዩናይት ስቴትስም ፈታኝ ሆኖ ዘልቋል። በኢትዮጵያ ደግሞ ምናልባት አብዛኛውን ውይይታችን የሚያተኩርበት አሳሳቢ ጉዳዮችን እናያለን። ከጠቅላላ ጥያቄ ብንነሳ በቴሌቪዥን መስኮት የምናያቸው ምስሎች፣ በኦፊሴል የሚካሄዱ ስነ ስርዓቶች፣ ወዲሁም ደግሞ አስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር ነች እና የምናየው የኮቪድ አስራ ዘጠኝ ስጋት ያለበት ሀገር አይመስልም ኢትዮጵያ። እነኝህን ሁኔታዎች ለሚመለከት ሰው እሱም የታዘቡትን እናስቀድምና በተጨባጭ የሚታወቁትን ነገሮች እናነሳሳለን። እሺ፣ አዎ ልክ ነው። እንግዲህ እኔም እንደማየው በቴሌቪዥንም ኢቨንቶችንም ሳይ የኢትዮጵያ ሕዝብ ዳር እስከ ዳር በማለት በሚቻል ሁኔታ ለኮቪድ የሚገባውን ጥንቃቄ እያደረገ አይደለም። እንዲያውም በቴሌቪዥን ላይ የምናያቸው ብዙ ሰዎች አንድ ክፍል ውስጥ ተሰብስበው ማስክ ሳያደርጉ ስብሰባውን የሚመሩ ባለስልጣናት ማስክ ሳያደርጉ ርቀታቸውን ሳይጠብቁ የፓብሊክ ኢቨንቶች ለምሳሌ ሩጫዎችም፣ ሃይማኖታዊ ስርዓቶችም ምንም በትንፋሽ የሚሄድ የሬስፒሬቶሪ ቫይረስ ፓንደሚክ ወረርሽኝ ያለበት አገር አይመስልም። ይሄ በጣም ትክክል አይደለም። አንደኛ ምን ያህል ጉዳት እየደረሰ ነው የሚለውን ጥልቅ በሆነ በጣም ኤክስፓንድ ባረገ ቴስቲንግ ዳግኖስቲክ ፈሲሊቲ ወይም ዳግኖስቲክ አኪሬሲ ባለበት እሱን ሁሉ ቆጥረን የምናውቅበት ሁኔታ ላይ አይደለም ያለ ነው፣ ከሀገራችን የጤና ሁኔታ እና የሀገራችን የሄድ ሴክተር አንጻር ሰው ግን እየተጎዳ ለመሆኑ ምንም ጥያቄ የለውም። ለምሳሌ ሚሊኒየም አዳራሽ ወደ ሆስፒታል የተቀየረው እዛ ላይ ያለውን አንድ ፕሮግራም አይቻለሁ። ህመምተኞች ራሳቸው ወጥተው ለህዝብ እባካችሁ ይሄው ታመን ትንፋሽ እያጠረን ኦክሲጅን ላይነን እባካች ተጠንቀቁ የሚል ማስተላለፍ ሁሉ ገብተዋል። ስለዚህ በፍጹም በፍጹም መጀመሪያ የነበረው አይነት ጥንቃቄ አሁን ተረስቶ ተዘናግቶ ነው ያለው ሁኔታው እና እንደገና እንደ አዲስ ህዝብን እንደገና ማስተማር ያስፈልጋል። በተለይ እንዲያውም አሁን ነው ከፍተኛ ጥንቃቄ ማድረግ ያለብን። ለምን የኢንፌክሽኑ በየቦታው ነው ያለው እንደገና ደግሞ ትንሽም ጸባዩን የቀየረና በፍጥነት ከሰው ሰው ሊሄድ የሚችል የቫይረስ ጠባይ ታይተዋል። ስለዚህ ከፍተኛ ጥንቃቄ አሁን ማድረግ ያለብን ጊዜ ነው። ሌላው ደግሞ ተስፋ አለ። እንደሚታወቀው ክትባቶች በኤመርጀንሲ መንገድ ተፈቅደው የአሜሪካን ሀገር መሰጠት ጀምሯል። በተለያዩ ሀገሮችም የተሰጡ ነው። ስለዚህ ሀገሮችንም የዛ ተጠቃሚ መሆኗ ስለማይቀር የሚያልፍ ዝናብ አይምታ ነው የሚባለው መፍትሄው ፊታችን ላይ ያለ ለሚቀጥሉት አምስት ስድስት ሰባት ወራት የምናደረጋቸው ጥንቃቄ ህይወት እንደሚታደግ ህዝቡ ማወቅ አለበት መንግስትም እንደገና ህዝቡን ማስታወስ አለበት እንደገና ደግሞ ሬጉሌሽኖቹን ህጎቹን ማስከበር አለበት መልካም መጨረሻ ካሉት እንነሳ ዶክተር አሰፋ ለመሳሳት እድል እንደሌለ ወይም በዚህ ሰዓት ራስን ለቫይረሱ ማጋለጥ ከቀድሞም በተለየ በእርግጥ አንድ ሰው በቀላሉ ሊያየው የሚገባ እንዳልሆነ በየደረጃው ገልጸውልናል። እስኪ በዚህ ሰዓት ይህም ፕሮግራም የሚከታተለው አድማጮቻችንን በሚያስጨንቅ ሳይሆን ቅድም እንደገለጹት ተስፋ የሚሰጥ ሁኔታ አለ። በኢትዮጵያ ሁኔታ ከሌላው የተለየ የሚመስል ነገር አለ። እሱንም በአግባቡ ለመረዳት በሚያስብ ሰው መንገድ እንድናይ ግራና ቀኝ እናንሳች። የተስፋው ፍንጣቂ ባለበት በትላንትና ዕለት የወጣ የላቦራቶሪ ምርመራ ውጤት የሚያሳየው እስከ ዛሬ በኢትዮጵያ የተደረገው ከሁለት ሚሊዮን በታች ነው። አንድ ነጥብ ስምንት ሚሊዮን ነው የሚለው። አንድ ሚሊዮን ስምንት መቶ ሰማኒያ ሁለት ሺ አንድ መቶ ሀምሳ አንድ ምርመራዎች ተደርገዋል ይላል። ለቫይረሱ የተጋለጡ ሰዎችን ሀዝ የጤና ጥበቃ ያወጣል። ነገር ግን ቅድም እንዳሉት የምርመራው በሚገባው ደረጃ አለመደረግ የቱን ያህል እውነተኛውን ገጽታ ደብቆት ይሆን? እንደ አንድ ምክንያት ብቻ ብንመለከተው ሌሎች በርካታ ነገሮችን ማየት ይፈልጋል። እስከ ዛሬ በምርመራ ከተደረገላቸው ሰዎች አጠቃላይ ያገገሙት አንድ መቶ አስራ ስድስት ሺህ መሆናቸውን ይናገራል። የሞቱት ሰዎች ቁጥር ሁለት ሺህ ነው። ነገር ግን ለቫይረሱ የተጋለጡት ሰዎች ቁጥር አንድ መቶ ሰላሳ ሺ ነው። በየቀኑ በዚህ በዩናይት ስቴትስ እንደሚወጣው የኢትዮጵያም ተከታታይ ውጤቶችን ያወጣሉ። ግን የምርመራውን ነገር እስኪ አጽንኦት ሰጥተው እሱም ብቻ እንመልከት። መጀመሪያ አዎ፣ እንግዲህ በቂ ምርመራ እያረግን ነው የምንልበት ደረጃ ላይ አይደለም ኢትዮጵያ ውስጥ እንደሚታወቀው። ምክንያቱም አንድ ፖዘቲቭ ኬስ ሲኖር አትሊስት እንግዲህ ከሀያም ሰላሳም ኔጌቲቭ የሆኑ ኬዞች መኖር አለባቸው፣ በቂ ቴስት እያደረግን ነው ለማለት። ሁለተኛ እንደምታዩ ቴስቲንጎቹ በጣም የተሰባሰቡት ከተማ ውስጥ አካባቢ ነው፣ ብዙዎቹ አዲስ አበባ ውስጥ ነው የተደረጉት። ነገር ግን ለዚህ ነው ለምሳሌ የትራቭል ዋርኒንግ ሲወጣ ኢትዮጵያ ውስጥ ኢትዮጵያን አራተኛ ደረጃ ያስቀመጣት። አሁን በሚሰራው ቴስቲንግ ሌቨል ኢትዮጵያ ውስጥ ያለውን ኬዝ ለመገመት አይቻልም። አክቹዋል ኬዞቹ ቁጥራቸው ከዛ በጣም ብዙ መሆን አለባቸው የሚል ነው። እንግዲህ በግራ በኩል ሰው ደግሞ አይ ግንግ የሚሞት ሰው እኮ ብዙ እያየን አይደለም። ቴስቲንግ እንኳን ባናረግ ብዙ ህይወቱን የሚያጣ ሰው ስላላየን የበሽታው መጠን ትንሽ ነው ብሎ ሀሳብ የሚያነሳ ሰው ይኖራል። ነገር ግን በእኛ ሀገር ደግሞ አንድ ሰው ህይወቱን ሲያጣ በትክክል እንደው የሞተበት ምክንያት በዚህ ነው የሚል መረጃ ለማውጣት በየቦታው የሚያስችል አቅም አለን ብዬ አላምንም። በምርመራ የማረጋገጥ አንድ ሰው የሞተበትን ነገር በእርግጥ ምን እንደሆነ መን ሲሆን የማወቅ አቅም ያን ህል በቂ አይደለም ነው የሚሉት። በቂ አይደለም እንዲያውም ለምሳሌ እንደ አንድ እንደ አጋጣሚ ብገልጸው ደወልኩ፣ ቤተሰብ አካባቢ ሁኔታው፣ የበሽታ ሁኔታ እንዴት ነው ለማለት እና ለማስታወስ ስለዚህ፣ አንድ አካባቢ ሰዎች ህይወታቸው አልፈዋል በምን ምክንያት ነው አይ የሳምባ ምች ነው፣ ግን ኮቪድ አይደለም የሚል መልስ ለምሳሌ ተሰጠኝ። እንዴ ኮቪድ እኮ የሳምባ ምች ነው ዋና ምልክቱ። ስለዚህ አንድ ይሄ አንድ ሁለት ኢንሲደንት ቢሆንም በየቦታው ብንጠይቅም በተረገጠ ሁኔታ የሞቱበት ህይወታቸው ያለፍበት ሁኔታ ይሄን ነው ብሎ ለመናገር አይቻልም እና የበሽታን የሞትን ሁኔታ ባልታወቀበት ሁኔታ የሞቱ ሰዎች ቁጥር ሁለት ሺህ ብቻ ነው ብሎ መናገሩ በጣም ከባድ ነው። እነሱ በእርግጥ ኮቪድ ቴስት እንደሆነው በኮቪድ ምክንያት ሆስፒታል መጥተው በዛ ምክንያት አንፎርችኔት በሆነ ሁኔታ ህይወታቸው ያለፉ ሊሆኑ ይችላሉ። ሌላ ግን ህይወቱ እያለፈ ያለ የማናውቀው ብዙ ኬስ መኖር አለበት። አድማጮች ዝግጅቱ አላበቃም። በተከታታይ ፕሮግራሞቻችን እናቀርባለን። በድረ ገጻችንና በፌስቡክ ገጻችንም ላይ ሙሉውን ዝግጅት እናኖራለን። ለአሁኑ ግን እንግዳይን ዶክተር አሰፋ ጀጃውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የደቡባዊቱን ግዛት የአላባማን ባፕቲስት ቄስ ለውጥ ያለ አመፅ እንዲመጣ አበርትተው የታገሉትን የሲቪል መብቶች ንቅናቂ መሪ ማርቲን ሉተር ኪንግ ጁኒየርን በወረሃ ጃንዋሪ ሶስተኛው ሰኞ በክብር እንዘክራለን ብሎ ይጀምራል የዛሬው ርዕሰ አንቀጽ። ከዶክተር ኪንግ ትግል ታላላቅ ስኬቶች መካከል ይላል ርዕስ አንቀጹ በአውሮፓ የዘመን አቆጣጠር በሺ ዘጠኝ መቶ ስድሳ አራት አመተ ምህረት የ የወጣው በስራ ቅጥር ወቅት ይፈጸም የነበረውን የዘር መድሎና በህዝባዊ አካባቢዎች ይፈጸም የነበረውን ልዩነትና ማግለል ህገ ወጥ ያደረገው አዋጅና በዓመቱ በሺ ዘጠኝ መቶ ስድሳ አምስት አመተ ምህረት የወጣው ድምጽ የወጣው ድምፅ የመስጠት መብትን ያረጋገጠ አዋጅ ይጠቀሳሉ። እነዚህ ሁለት ድሎች በዩናይትድ ስቴትስ ብቻ ሳይሆን በመላው ዓለምም ታላቅ ተጽዕኖን ማሳደራቸውንም ያስታውሳል። ምንም እንኳ የዘር መድሎና ፍትሕ መጥፋትን ለማስወገድ የተካሄደው የዶክተር ኪንግ ትግል በዓለም አቀፍ ሕግ እስከ ማስቀረጽ ባይዘልቅም፣ ቃሎቻቸውና ተግባሮቻቸው ግን በመላው ዓለም ከቅኝ አገዛዝ ከአፓርታይድና ከዘር መድሎ ጋር ይተናነቁ ለነበሩ ወንዶችና ሴቶች ታላቅ የአእምሮና የልቦና መነቃቃትን መፍጠሩን ርዕሰ አንቀጹ አመልክቷል። ከሁለተኛው የዓለም ጦርነት ወዲህ ያለው ዘመን በቅኝ አገዛዝ ሥርዓት ማብቃት ተለይቶ እንደሚታወቅ ርዕሰ አንቀጹ ይጠቁምና በአውሮፓ የዘመን አቆጣጠር ከ1945 ዓመተ ምህረት እስከ 1960ዎቹ መጀመሪያ በነበሩት ዓመታት ከቅኝነት የተላቀቁ ሀገሮች ቁጥር የተባበሩት መንግስታት ድርጅት አባልነት በእጥፍ ጨምሮ አንድ መቶ አስራ አምስት እንዲደርስ ማድረጉን ያስታውሳል። ከአባላቱ 75 ከመቶ የሚሆኑት በአድሏዊ ህግጋትና ፍትሄ የለሽ አድራጎቶች ውስጥ ሲማቅቁ የኖሩ በማደግ ላይ ያሉ ሀገሮች ህዝቦች መሆናቸውንም ይናገራል። የአዳዲሶቹ መንግስታት ተጠሪዎች በዶክተር ኪንግ ሰላማዊ ተቃውሞና ዩናይትድ ስቴትስ ውስጥ በሲቪል መብቶች ድንጋጌ መውጣት ላይ ባሳረፈው ቀጥተኛ ጫና መነቃቃታቸውን ያስታውሳል። ርዕስ አንቀጹ ምንም እንኳ ቅድሚያዎቻቸው በኢንዱስትሪ ከተራመዱት አገሮች በእጅጉ የተራራቀ ቢሆንም ትግላቸውን ግጭቶችን በሰላማዊ መንገድ መፍቻ ወደ ሆነው የመንግስታቱ ድርጅት መድረክ እየያዙ መዝለቃቸውን፣ ልኡካኑ በቁጥር የበዙ መሆናቸውን ንግግሮችና ክርክሮች እንዲነሱ ማድረግ መቻላቸውን የዘር መድሎና ፍትህ አልባነትን ለመታገልም አንድ መሆናቸውን ይተርካል። በውጤቱም በ1965 ዓመተ ምህረት ሁሉም ዐይነት የዘር መድሎ እንዲወገድ ያወጀው ዓለም አቀፍ ስምምነት እንዲወጣና እንዲጸድቅ አስቻለ ይላል። በተከተለውም ዓመት በ1948 ዓመተ ምህረት ከወጣው የሰብአዊ መብቶች ዓለም አቀፍ ድንጋጌ በኋላ ግዙፍ ናቸው የተባሉት የሲቪልና የፖለቲካ መብቶች ዓለም አቀፍ ስምምነትና የምጣኔ ሀብትና የማህበራዊ መብቶች ዓለም አቀፍ ድንጋጌ በተባበሩት መንግስታት ድርጅት ጸድቀው ወጡ። ዶክተር ማርቲን ሉተር ኪንግ በሺ ዘጠኝ መቶ ስድሳ አራት ዓመተ ምሕረት የኖቤል የሰላም ሽልማትን በተቀበሉበት መድረክ ላይ ባሰሙት ዲስኮር በአርነት ታሪክ እጅግ ግዙፍ ስኬቶች የተመዘገቡበት የነጻነት ንቅናቄ በድፍን ዓለም እንደ ትኩሳት ተለቀቀ፣ ተስፋፋ። ቁጥሮቻቸው እጅግ የገዘፉ ብዙሃን በዘሮቻቸውና በሀገሮቻቸው ላይ ይካሄዱ የነበሩ ብዝበዛዎች እንዲያከትሙ ቁርጠኛ አቋም ያዙ ብለዋል። ያ መድረክ በዓለም ዙሪያ ስላለው ጸረ መድሎ ትግል ከተናገሩባቸው ጥቂት አጋጣሚዎች አንዱ ነበር። አሁን የምናየው አሉ ኪንግ፣ ያኔ የነጻነትን መቀጣጠል ነው። ርዕሰ አንቀጹ የዛሬ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ አበቃ። አስተናጋጃችሁ አሉላ ከበደ፣ ከአቀናባሪያችን ብርሃን ኃይሉ፣ ከእለቱ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ ማክሰኞ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ